የቀድሞው አንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽ እና በጋዜጠኛ ኤልያስ ገብሩ በአስቸኳይ ጊዜ አዋጁ ስር ከታሰሩ ከዘጠኝ ወራት በኋላ ሺ ብር ዋስትና ከእስር ተለቀዋል። ጽዮን ግርማ የእስር ቤት ቆይታቸውን ምን እንደሚመስል ጠይቃቸዋለች። ኤልያስ ገብሩ ከሚያብራሩት ይጀምራሉ። ህዳር ስምንት ቀን ሁለት ሺ ዘጠኝ ዓመተ ምህረት ነበር የተያዝነው። በአጋጣሚ ከዳንኤል ጋር እኔ ከዛ የተመለስኩት በፍቃዱ ሀይሉ ያን ታፍሮ ነበር። በዚህ በአስቸኮ ጊዜዎች ሲሉም ጠይቀው ብለን ተቃጥረን ነበርና እዛ በተቀመጠንበት መሄድነት የደህንነት ኃይሎች መጥተው የያዙን፣ ከዛ ወደ ገርጂ ፖሊስ ጣቢያ ወሰዱን። እዛ ሶስት ቀን ቆየን። ከዛ ወደ ቦሌ ክፍለ ከተማ ፖሊስ መምሪያ፣ ረጅሙን ሰዓት እዛ ነው ያሳለፍነው። ከወራቶች በኋላ እኔም አናኒያ ሶሪ እና ዳንኤል ደግሞ ወደ ሶስት ጣቢያዎች ተበትነን ነበረ። አናኒያ ወደ ካሳን ሄደ፣ ዳኒኤል ወደ ቄራ፣ እኔ ደግሞ ወደ ፖፖላሪ ፖሊስ ጣቢያ ነበር ምክንያ ነ አናኒያ ልስ አራተኛ ወር ላይ ተፈታ። እኔ እኔና ዳኒል ብጋቢ ከተመለስን በኋላ ነው ስድስት ወር ከአስራ አምስት ቀን ከቆየ በኋላ ክስ የተመሰረተው ማለት ነው። እስር ቤት ውስጥ የነበራችሁን ቆይታ ሲንገረን። ያው እስር ቤት መጀመሪያ ገርጂ ፖሊስ ጣቢያ በአንድ ሶስታችን ነጣቅለው ነበር ያሰሩን። ዳኒኤል ብቻውን አንድ ክፍል ውስጥ፣ አናኒያ አንድ ክፍል ውስጥ፣ እኔ ደግሞ እስረኞች የነበሩበት አንድ ክፍል ሶስት ማረፊያ ቤቶች ነበሩ። ሶስታችን ለመናጠፍ የተፈለገ ነው። ሁለቱን ለብቻ እኔም ደግሞ ሰዎች ያሉት በጋ የሚታሰር ነው። እሱን ከባድ ቦታ ነበር። ከዛ ሀያ አራትም በአንድ ክፍል ውስጥ በጣም ብዙ ሰው ነበር። አና በጠባብ ክፍል ውስጥ እስከ ሀምሳ ስድስት ሰው ሁሉ የሚደርስ አብረን የምታሰር ነበር። ያም ያው የሰው ብዛት አለ መኝቶ አይመችም። ያም ደግሞ ለጤና ችግር ያጋልጣል። እኔ በተለይ አፍንጫ ጨረሻውን ማሽተት እንኳን አይችልም። እዛ ከነበረው ችግር አኳያ ሕክምና ስ ብሎ ፔን ኪለር ነው የሚሰጡሽ። ያም እየከበደ እየከበደ መጥቶ አሁን ቶታሊ አፍንጫዬ ጥሩ መጥፎ ምሽታ አያሸትም። ሪፈራል ተጽፎልኝ ከሁለት ወር በኋላ ነው መሄድ የቻልኩት ያው ሐኪሞች እንደነገሩ ከሆነ ውስጥ ላይ የበቀለ ስጋሱ ተቆርጦ መውጣት አለበት ብለው ያው ቀዶ ጥገና እንደሚያስፈልግ ነገሮኛል። የጨረር ሕክምናም ወይ ከሁለት አንዱ አስፈላጊ እንደሆነ ነግረውኛልና ሕክምና ለማግኘት ችግርም ነበር። በቂ ሕክምና የሚነበቡ ነገሮች መግባት አይችሉም። ጋዜጣ አይገባም ነበር፣ መጽሐፍ አይገባም ነበረ። አንድ ሰው ሲታሰር ማግኘት የሚገባውን የሰብዓዊ መብት እንኳን እንዳናገኝ የተደረገበት ሁኔታ አለ። ያው ቂሊንጦ ከሄድን በኋላ ደግሞ እዛም ከባድ ጊዜ ነበር። ለምና ከበተለይ ከጣጠሙ በኋላ ከበድ ይላል። ግማሽ ቀን ነው የሚጠየቀው። እያንዳንድ እንቅስቃሴ በቃ በጥንቃቄ ነው ውጥር የሚደረግበት እኔ እና ዳንኤልም የነበርንበት ክፍል ሰማንያ ሴንቲሜትር ፍራሽ ላይ ለሁለት ነበር። ምሰኛ የነበረው ኤልያስ በጣም አመሰግናለሁ። ዳንኤል ሽበሽም እንደ ጠቀስከው አብሮ ነው የታሰረው። እንደነገርከንም በአንድ ክፍል ውስጥ ነው የታሰራችሁት። እና ዳንኤል ምን ይመስላል የእስር ቤት ቆይታ? ብዙ ኢትዮጵያ ውስጥ ላለፉት ለሀያ ስድስት አመታት በርካታ ዜጎች ታስሯል። በታሰሩ ቁጥር የሚደረስባቸውን ሰብዓዊ መብት ወንጀሎችን ብዙ ጊዜ ተጽፈዋል። ብዙ ብዙ እጅግ ብዙ ነገር ተብሏል ና ያው አሁንም እንደቀጠለ ነው። ኒሳ ንብራ ተባብለን እዛው እያለን ነው የያዙን እና የያዙ በጣም የሚገርም ነው። ወደ ስምንት ደህንነት አባላት ናቸው፣ ክብር የለበሱ ናቸው፣ መጥቶ የያዙን ስምንቱም ሽጉጥ ፈጥተዋል እና ጆሮ ግንዳችን ላይ ነበረ የደቀሩት። ግማሹ ከፊት ግማሹ ከጆሮ ግንድ ምናምን ደቀኑ። ሴታችን ያስቀሩት ነው። ሻንጣ፣ ሞባይል እና ሌሎች ንብረቶችን አነሱ። ጠቅለዋሉን መኪናቸው ላይ ጫኑ። ከዛ አስቀድሞ ኤልያስን ነበረ የወሰዱት ከዛ እኔም ደግሞ በሌላ መኪናት ማ ወሰዱ እና ወደ ገርጂ ፖሊስ ጣቢያ ነበረ የተወሰዱ ነው። ገርጂ ፖሊስ ጣቢያ ማታ ክምሼ በኋላ ነው ያደረሱን እና እኔ ተፈትየ ሲገባ ኤልያስ ተፈትሾ ተሰከርሶ ወደ እስር ቤት እየገባ ነው ያገኘው። እና ከዛ እሱንም ሰላም ብዬ የራስነ ፍተሻ ሲገባ እዛ ጓ ነው ደህንነት እንግዲህ በጣም የደበደበኝ እዛ ፖሊሶች ባሉበት ማለት ነው። የፖሊስ መኮንኖች፣ ተረኛ መኮንኖች፣ የሺፍት ኃላፊዎች ጥበቃ ላይ ያሉ ፖሊስ አባላት ባሉበት ነበረ ይዞኝ የሄደ ደህንነት የደበደበኝ። በዚህ ምክንያት አሁን የድራጅ ሮይን ነው ውስጥ ጠንብሩ ተበጥሷል። ያው በሀክም የተረጋገጠ ነገር ነው። ኦፕራሲዮን ትደረጋለ ብሎኛል ያው የነሱ ሀክም ማለት ነው። እና በዚህ አይነት ሁኔታ ነው እንግዲህ የተያዝኩት። ከዛ ቦሌ ለሶስት ቀናት ፍራሽ እንዳይገባ፣ ትራስ እንዳይገባ፣ ምግብ እንዳይገባ ሁሉ የከለክልበት ሁኔታ ነበረ። በጣም አስቸጋሪ ጊዜ ጊዜ ነበረ ያሳለፍ ነው መረቱ የሚገርምሽ ነገር እኔ እንደገባሁ ወደ በሩ ሲገባ በሩ ላይ አንድ ጽሁፍ፣ አንብዳይ ነበረና ምንድነው ጽሁፉ? የምለው ሌላምራ ላይ የተጻፈ ጽሁፍ ነው ደርግ ሆይ ማረኝ፣ ደርግ ሆይ ማረኝ የሚል ጽሁፍ አነበብኩ። ነው ይህ እስር ቤት በጣም አስቸጋሪ እስር ቤት ሳይሆን አይቀርም ብዬ ሳስብ ነበረና በኋላ ከውጭ ይሄ የደህንነቱ ስብል የለበሱ ሰዎች ጫና ፖሊሶችን እንድንረብሻቸው ድርትን አለ። ከኋላ ዳንኤል እስቲ በቅሊንጦ የነበረህን ቆይታ አጠር አድርገህ ንገረን። ቅሊንጦን ያው ከዚህ በፊትም አውቀዋለሁ እና ብዙ ሰዎችም ተቀይረዋል። ለነገሩ አንዳንድ የሚያውቁን ሰራተኞች አሉ፣ የፖሊስ አባላት አሉ። በጣም ከበፊቱ በፊት አልጋ ነበረን። አልጋ አሁን አውጥቷል። አልጋ የለም። ተደራቢ አልጋ ላይ የሚተኛው ሰው በሙሉ መሬት ላይ ስለሚተኛ ሰማንያ ሳንቲሜትር ፍራሽ ላይ ነው ሁለት ሰው ተጣልቆ የሚተኛው። አንዳንድ ተራ ተራ የሚተኛበት ሁኔታ አለ። የተኛ ነው ትምህርት ቤት ውስጥ ነው በጣም አስቸጋሪ ሁኔታ ነው ያጋጠመን በጣም በጣም በጣም ዳንኤል እንደጠቀስከው ከዚህ በፊትም ቂሊንጦን አውቋለሁ ብለሃል እና አሁን ምንድን ነው ምክንያቱ አልጋ ወጥቶ ፍራሽ የሆነበትና ሰው በዛበት ከጣጥሎ ጋር በተያያዘ ነው አልጋ እስረኛ ጠግቧል የተባለው እንደዛ ነው የሰማሁት ስለ ጠገበ ያው ይቀጣ አይነት ነገር ነው እና እና ምንድን ነው አሁን አልጋው ሲወጣ አልጋ ተደራቢ በላይኛው አልጋ ላይ የሚተኛ ሰው በሙሉ ወደ ታች ወደ መ- እንትን ነው የሚወርደው እንደገና አሁን ጊዜ አዋጅ ጋር በተያያዘ እጅግ በርካታ እስረኞች በተለይ በተለይ ከኦሮሚያ ክልልና ከአዲስ አበባ እጅግ በርካታ እስረኞች ናቸው ወደዛ ወደ እስር ቤት የሚጎርፉትም በየቀኑ ማዕት እስረኛ ይገባል። ያ ነው እስረኛ ቦታ ትበት። በተረፈ ከጎንደር፣ ከመተማ፣ ከድንሻ ምናምን አካባቢ የሚመጡ ከአማራ ክልል የሚመጡ በርካታ እስረኞች አሉ። እነዚያ ያሳኘችም በየቀኑ ወደ ቂሊንጦ ይገባሉ። በዚህ ምክንያት ነው ያው ለጥበቱ ምክንያት የሆነው እና አልጋው አለመኖሩም የራሱ አስተዋጽኦ አበርክተዋል። በየጊዜው በየፓፕሰሴ ወደ እስር ቤት የሚወሰደው ሰው ቁጥር መብዛቱም የራሱ የሆነ አስተዋጽኦ አበርክተዋል። ወደ ኤልያስ ልመለስና ኤልያስ ከእስር መፈታት በኋላ ህይወት ምን ይመስላል? ከእስርም በፊት የነበረው ነገር አስቸጋሪ ነበር። ያው አንቺም አገር ውስጥ ሆነሽ ጋዜጠኝነት ሰሪታቸዋለሽ እና የኢትዮጵያ ግል ሚዲያ ሁሌ በሾክላ ሌሱ ላይ የታጠረ ነው። እያንዳንዱ በተለይ ህትመት ሚዲያ ላይ በግል ሚዲያ ላይ ሲሰሪ የነበሩትን ችግሮች ታቂ ነገር ነው። ማስታወቂያ ያካገኝም፣ ማተሚያ ቤት ችግር አለ። ብዙ ለማሳተም ያለውን ውጣ ውረድ እንኳን ታውቂዋለሽ። እና ተረጋጋ ህይወት እንኳን ኖሮ ህይወቱን በጋዜጠኝነት እንኳን እንዲመራ የማይፈቅድ ሲስተም ነው። ለግል ሚዲያ የተቀመጠለት ማለት ነው። የአስቸጋሪ ነው። በአስቸጋሪ ሁኔታዎች ነበረ እየሰራ ጊዜ ደረሰ እና ከእስር በኋላም ደግሞ ስመጭ ህይወትን እንደ አዲስ ነው የምትጀምሪ። እንደ አዲስ የሚያስፈልግሽ ነገር እንደ አዲስ ማዘጋጀት። በፊትም በችግር ውስጥ ነበር ሲሰራ የነበረው፣ አሁን ደግሞ ዘጠኝ ወር ከሆነም በኋላ ከስርም ወጣሽ በኋላ በቃ እንደ አዲስ ህይወትን መጀመር ስላለብሽ እያንዳንዷን ቀን በትንሽም ቶን ህይወትሽን አሳክልሽ ለመምራት በቅድስያ በሀሳብ በብክነት ውስጥ ነው የምታሳልሹ እና እኔ አሁን በውጥረት እያሳለፍኩ ነው ያለሁት። ያው ቅድም እንዳልኩሽ ህክምና ይሄ ስለሚገባኝ የቤቱ ጉዳይ ካስተካከሉት በኋላ ያው ከነገ ወዲያ ደግሞ ወደ ህክምና ሄዳለሁ እያሉ ና ያው ከችግር ወደ ችግር ሽግግር ነው። ዳንኤልስ ከእስር በኋላ አሁን ያለው ህይወትህ ምን ይመስላል? አንደኛ ከዚህ በፊትም ለሁለት ሁለት አመታት እስር ቤት አጠቃላይ ያው ከባለፈው የስር ጀምሮ ስዛሬ ድረስ ስራ ማጣት አለ፣ በተሰራ ኃላፊነት ይኖራል፣ እናት አባት የሚታስተምራቸው የዘመድ ልጆች ሁሉ ይኖራሉ። እና በዚህ አይነት ሁነታ አሁን ስራ በኢትዮጵያ ውስጥ ተቃዋሚ የሆነች ስራ አግኝቶ መኖሩ ከባድ ነው። አንደኛው ስራው ራሱ ያለው በእነሱ በስርአቱ ቀንቀኝ በሆኑ ሰዎች እጅ ነው ስራው ያለው ራሱ ማለት ነው። ከባድ ነው ያለው ነገርና ስራ አግኝቼ ህይወትን ለመምራትም አስቸጋሪ ሁኔታዎች አሉ። የሚያሰራ ሰው እንዴት አይነት ሰው ነው? በመንግስት መስሪያ ቤትስ፣ በኤንጂኦ በሃይማኖት ድርጅት ተቋማት ውስጥ ገብቶ ስራ ማግኘት በግል ህይወት በጣም አስቸጋሪ ይሆናል። ከሀገሪቱ ሁኔታ አንጻር ሁሉም ነገር በጣም ጥብቅ ነው። መንግስት አሁን ይደራደራለው ሙሰኞችን አስራለው ምናምን ይላል። ይ ኔ ጥፍር የመቁረጥ ያህል ነው። ጥፍር ከመላ አካልሽ ጥፍር ጫፍ የመቁረጥ ያህል ነው እና በጣም ፖለቲካው ጠብዋል። በጣም የማሰብ የመጻፍ የመነጋገር ይሄ አሁን በኢቲቪ የምናያቸው ነገሮች እውነተኛ ነገር ነው ብዬ ለመቀበል እኔ በጣም ይቸግረኛል። ከሀገርም አንፃር ከግል ህይወትም አንፃር ያው ከባድ ችግር ውስጥ እንዳለው ነው የሚሰማኝ። ሁለታችሁንም በጣም አመሰግናለሁ ለሰጣችሁን ማብራሪያ እግዚአብሔር ይስጥልኝ።